አድማጮች ወደ ተከታዩ ዝግጅታችን እንውሰዳችሁ። ባለፈው ሳምንት የጀመረ ነው እና በሰዓት መገታት ምክንያት ለዛሬ በኢተር ያቆየ ነው ነው። ከሁለት ሳምንታት በፊት ዋሽንግተን ዲሲ ውስጥ መግለጫ የሰጡ የፖለቲካ ድርጅቶች ህወሓትና ኦነግን ጨምሮ ዘጠኝ ሆነው የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ኃይሎች ጥምረት በሚል መመስረታቸውንና ና ስልጣን ላይ ያለውን መንግስት በኃይል በማውረድ የሽግግር ሂደት እንዲኖር ለማድረግ እንደሚሰሩ ይፋ አድርገዋል። በሌላ በኩል ደግሞ ይህንን መግለጫ ተከትሎ አዲስ አበባ ላይ መግለጫ የሰጡ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ህወሓትና ራሱን የኦሮሞ ነጻነት ሰራዊት የሚለው ኃይል ኢትዮጵያን የማፍረስ ተልዕኮ በመወጣት ላይ ናቸው ሲሉ ገልጸዋል። የህግ ባለሙያውና አማካሪው አቶ ውሸት ሞላ በበኩላቸው የፖለቲካ ድርጅቶቹ ስብስብ ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ በእጅጉ የራቀ ነው ብለውታል። ባለፈው ሳምንት በዚህ ዙሪያ የተሰናዳ የመጀመሪያ ክፍል አስደምጠናችሁ ነበር። ክፍል ሁለት ቀጥሎ ይቀርባል። በካናዳ የሚገኙት የህወሀት ተወካዩ እንዲሁም የዘጠኞቹ ድርጅቶች አስተባባሪዎች አንዱ የሆኑት አቶ ዮሐንስ አብርሃም ባለፈው ሳምንት ዝግጅታችን ግንባሩ የኢትዮጵያን መንግስት በኃይል የማስወገድ ዓላማ እንዳለው ገልጸው ነበር። ለዚህም ተከታዩን ጥያቄ አንስችላቸው ነበር። መንግስት ለድርድር ለመቀመጥ ፈቃደኛ ቢሆን ያንን አትቀበሉም ማለት ነው? አይቀበልም ማለት ነው። ይህ ትብብር አው በትብብሩ መሰረት እስካሁን በቂ የሆነ ጉዳት አድርሰዋል ኢትዮጵያውያን ላይ ከበቂ በላይ ልመና ተደርጎለት አልቀበልም ብለዋል። ስለዚህ ከአሁን በኋላ የመጨረሻው እርምጃ መውሰድ አለብን ብለው ነው ግንባር የፈጠሩት ድርጅቶች የወሰኑት። ያ ግን የሚወሰደው እርምጃ ደግሞ በጉልበት መወገድ አለበት የሚል ነው። የዓለም አቀፍ መንግስታት ዩናይትድ ስቴትስን ጨምሮ ዛሬም የወጡ መግለጫዎችን ጭምር ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ እና ሁሉም አካላት ወደ ድርድር እንዲገባ የሚጠይቁ ግፊቶች እያየሉ መጥተዋል። ስለዚህ ከነዚህ ሀሳቦች ጋር አይቃረንም እናንተ የወሰናችሁት ውሳኔ አይቃረንም የሚል እምነት አለኝ። ዓለም አቀፉ ድርጅቶች፣ ትልልቅ ሀገሮቹ ቅድም የተጠቀሱትን ባለፉት አስር አስራ አንድ ወራት ያለማቋረጥ ሲያቀርቡት የነበረው ጥሪ አለ። ይህ ሲቀርብ የነበረ ጥሪ ትግራይ ውስጥ እየተደረገ ያለው እየተካሄደ ያለው ጭፍጨፋ፣ ሰው መግደል መቆም አለበት። ያለ አግባብ ያለ ሕግ የትግራይ መሬት የያዘ አካል ትግራይ መውጣት አለበት። የአማራን እየተጠቀሰ የኤርትራን እየተጠቀሰ ማለት ነው ትግራይ በረሃብ እንዲያልቅ በበሽታ እንዲያልቅ ተከበዋል። ይህንን ከበባ መሰበር መቻል አለበት፣ መከፈት መቻል አለበት እያሉ አስራ አንድ ወራት ለፍፈዋል። እነዚህ አካላት የሚሰማቸው አካል አላገኙም። ሰሚ አካል ስላላገኙ እኛም ስናቀርብ የነበር ነው። ይህንን ነው እኛ ስን አሁን ግንባር የፈጠሩት ፓርቲዎች ዘጠኙም ፓርቲዎች ማለት ነው። ከዚህ በኋላ ለነዛም አካላት ጥሪ ሲያቀርቡ የነበሩትም አካላት ሲያቀርቡት ለነበረው ጥያቄ ሁነኛ ምላሽ ሊሰጣቸው የሚችለው ጥሪ የተደረገለት ጥሪውን ወደ ጎን ትቶ በጉልበት ብቻ ነው መፍትሄ መስጠት የሚችለው ብሎ ሲንቀሳቀስ የነበረ አካል በማስወገድ ብቻ ነው የሚሆነው። አሁን ሲጠቅሱ እነዚህ አካላት ፌዴራል መንግስቱ፣ ኃይልም የኤርትራ መንግስትም እንዲወጡ ሲጠይቁ ነበር ብለዋል። የህወሓት ኃይሎች ከያዟቸው የአማራ ክልል ቦታዎች እንዲወጡ ሲሉም ይጠይቃሉ። እሱም አልተፈጸመም። እሱን አላካተቱትም። እውነት ነው። ቀድሞም ለማንሳት ሞክር ያለው ጥሪ ሲያቀርቡ እያሏቸው የነበሩ ነገሮች ነበሩ። የተያዙ ቦታዎች መለቀቅ መቻል አለባቸው ብሏል። በኤርትራን በአማራም ከዛ በላይ ደግሞ ግን የተቀመጡ ነገሮች ነበሩ። አንደኛው ከበባው ቅድም እንዳለ የከበባው መነሳት መቻል አለበት የሚል ሁለተኛ፣ ትግራይ ውስጥ የተደረገ አሰቃቂ የሆነ ግፍ አለ። ያንን ተጣርቶ ይህን ወንጀል የፈጸሙት ወደ ህግ መቅረብ አለባቸው የሚል ነበረ። የትግራይ መንግስትም አራለን ይህምን የሚመስል ቅድመ ሁኔታ ነበር ያስቀመጠው። ወንጀል የፈጸሙት ወደ ህግ ይቅረቡ፣ አላግባብ የተያዘ መሬት የያዙ አካላት ይነሱ፣ እንደዚህ ከተደረገ እኛ ወደ ሌላ የምንሄድበት ምንም አይነት ምክንያት የለንም የሚል በግልጽ ነበር ተደጋግሞ ሲነሳ የነበረው። የትግራይ ከዛ ይውጣ ተብሏል፣ እንዳልሽው እውነት ነው። ትግራይ ግን ወደዛ የሄደው የሰው መሬት ለመውረድ አይደለም፣ የሌላ አካል መሬት ለመውሰድ ብሎ አይደለም። ወደዛ የተደረገበትን ከበባ የተደረገበትን ዘር ማጥፋት እንቅስቃሴ ለማስወገድ ነው ወደዛ የሄደው። አሁንም አልተወገደም፣ ያኛው አልተወገደም። ደሴ ላይ ሆነን እንኳን ወደ መቀሌም ወደ ሌላ የትግራይ አካባቢም አውሮፕላን እየላኩ ንጹሐን እየገደሉ አቶ ብሸት ድርድርን በተመለከተ ላነሳንላቸው ጥያቄ ምላሽ ሲሰጡ ቀድሞኑ አንድን ሀገርና ሕዝብ ለማፍረስ ሕዝቦቿን ለመበተን የተነሳ ድርድር ብሎ እንዴት ይጠይቃል ሲሉ መልሰው ይጠይቃሉ። እንግዲህ ሁላችንም የምናውቀውና ሆም ብለው መዘንጋትና መርሳት ከሚፈልጉት አካላት ውጭ የአንድ ሀገር የመከላከያ ሰራዊት ላይ ሚት ተኩሶ እንደዛ አይነት ችግር ፈጥሮ ድርድር ማለት ይሄ አንድ ሀገር መንግስት ምንም አላት ተብሎ አይታሰሉ መከላከያ ሰራዊቱ ላይ ወይም ሉዓላዊነቱ መገለጫ የሆነው ተቋም ላይ ያንን አይነት አጸያፊና ነውረኛ ድርጊት ተፈጽሞ መከላከያ ሰራዊቱን ለማፍረስ በርካታ እርቀት ሄዶ እንደዚህ አይነት ወንጀል ከተፈጸሙ በኋላ ወንጀለኛም ሆኖ ልደራደር ማለት ይሄ ለህግና ስርዓት በፍጹም ተገዢ አለመሆን እስከ ዛሬ ይዘውት የነበሩት ነገር አንሶኛል ብሎ ከእንደገና ከመነሳት ወይም ደግሞ ሲግብግብ ከመሆን የሚመነጭ ነው ነው ይህንንም ብለው ያም ሆኖ፣ አቶ ዮሐንስ አሁን የምንቀበለው ድርድር የለም ባሉት ላይ አቶ ብሸት አስተያየት እንዲሰጡ ጠየቅናቸው። አሁን በኋላ በሀይል ወይም በመከላከያ በተመሳሳይ የወታደራዊ አቅም የበላይነት አግይተናል ብለው በቅት ያሰቡት ይመስለኛል። ይህንን በቅዥት የምልበት ምክንያት አንደኛ አሁን ያለው ጦርነት ባህሪ ካለመረዳት የመነጫ ነው። የሀገሪቱ በተለያዩ ብሮች ተከፋፍላ ወይም ደግሞ የብሄር ከሚናቁትን እየሰፋ እየገነነ ሂዶ አሁን ያለንበት ሁኔታ ላይ ደርሰናል። በእንደዚህ አይነት ሁኔታ የትግራይ ወይም ደግሞ የትህነግ ሰራዊት የገፋ ነው ወይም ደግሞ ልቆጣጠር እችላለሁ ከሚል የቅዥት አሰስመንት የመነጨ ይመስለኛል። ወይም ደግሞ አሁን አድቫንስ እያደረግን ስለሆነ ወይም አሁን ያለንበት ኮምቦልቻ ደሴ አካባቢ ስለሆነ ጥንቀኝሽ አካባቢ ስለሆነ እናሸንፋለን የሚል የፕሮፓጋንዳ አካል ነው። ይሄ በራሱ የኢንፎርሜሽን ዋርፌርም አካል ነው፣ ይሄ ንግግር በራሱ ማለት ነው እና ከዚህ ከኢንፎርሜሽን ዋርፌር ወይም ከሳይኮሎጂካል ዋርፌር ከመረጃና ከስነልቦና ጦርነት አንጻር ብቻ ነው እንጂ ይሄ ሊታይ የሚችለው ነባራዊ ከነባራዊ ሁኔታው በፍጹም የራቀ ነው። ጥሩ አንድ ነገር ብቻ ማለት የምፈልገው ይቻገር ሀገር ባለቤት አለ፣ ባለቤት አልባ አደለችም መንግስት አሁን ያለው መንግስት በምርጫ ተመረጠ ወይ? ምን አለ ህጋዊ ነው አይደለም ዲሞክራሲያዊ ነው አይደለም የሚለው እንዳለው ነው ነገር ረጅም ታሪክ ያላት ህዝብ ያላት የቆየ ባህልም ታሪክም የአርበኝነት መንፈስም ያለው ህዝብ እና የሀገር ባለቤት አለው። ማንም ብሎ ከውጭ ሆኖ በሚዘውረው ወይም ደግሞ በሆነ ሚዲያ የፕሮፓጋንዳ ጦርነት እና በመረጃ ጦርነት በስነልቦና ጦርነት የሚፈርስ ሀገር አለም ቶ የሀገር ባለቤት አለው። በአሜሪካ ሆኖ ነው ማኪያቶ ለመጠጣት የሚሰባሰቡ ድርጅቶች እና ስፖንሰሮቻቸው የምትፈርስ ሀገር አይደለችም። መንግስት ሊንገዳገጥ ይችላል። መንግስት ሊሄድ ሊመጣ ይችላል። ኢትዮጵያ እንደ ሀገር ግን ትቀጥላለች። እነዚህ ድርጅቶች ወይም ደግሞ ግንባሮችን አጠቃላይ አካሄድ በተለይ በተለይ ለትግራይ ህዝብ እጅግ በጣም አደገኛ አካሄድ ነው። እና ለትግራይ ህዝብም የሚያዝኑ ከሆነ ከዚህ ድርጊታቸው መታቀብ ቢታቀቡ ጥሩ ነው። ኢትዮጵያም ነው ባለቤት አላት፣ ሀገር ይሄ ሀገር ባለቤት አለው የሚለውን ማስተላለፍ ነው የሚፈልግ። ለአቶ ዮሐንስ የግንባሩ መመስረት ይፋ በተደረገ ጊዜ የተሰጠውን ገለጻና ስለስብስባቸው ጥያቄ አንስተንላቸው ነበር። ሌላ በመግቢያው ላይ መግለጫ የሰጡት ወይም ማብራሪያውን የሰጡት ግለሰብ ይሄ ቡድን ይሄ ስብስብ በዋናነት የትግራይ ተወላጆች ከዛ ደግሞ ቅማንት፣ ኦሮሞ፣ አገው እንደዚህ በማንነታቸው ተነጣጥሮ ጥቃት ሲደርስባቸው ነበረ ኢትዮጵያ ውስጥ ብለው ያነሳሉ። በተመሳሳይ ደግሞ በኢትዮጵያ ውስጥ ያሉ የአማራ ብሔር ተወላጆች ብሔርና ማንነትን መሰረት ያደረገ ጥቃት ለረጅም ዓመታት ሲካሄድባቸው እንደቆየ ዝርዝር ማብራሪያዎችን እየጠቀሱ ይናገራሉ። አሁን ደግሞ እናንተ ባደረጋችኋቸው ስምምነቶች ውስጥ ለምሳሌ ዘጠኙን ብናያቸው የአማራን የሚወክል ወይም የአማራን ውክልና ያለ ያለው አንድም ሰው አላካተታችሁም። ለምንድን ነው ይሄ ሆነው እንደሚባለው አማራ እንዲጠፋ ወይም አማራ በኢትዮጵያ ውስጥ ውክልና እንዳይኖረው የማድረግ አካሄድ አለ ለሚሉ እንደ ማሳያ መሆን አይችልም ወይ? ያካሄድ ሊሆን አይችልም የሚል እምነት ነው ያለኝ። ጽዮን መጀመሪያ ምናልባት ከመነሻው ስላነሳሽው ከመነሻው ብናነሳ ጥሩ ነው። ኢትዮጵያ ውስጥ ያሉት የፖለቲካ አለመስማማቶች፣ የፖለቲካ ሽኩቻዎች ከሁለት ነገር የሚነሳ ነው የሚል እምነት አለኝ። በአንድ በኩል ሁሉንም እንደ አንድ የምታይ እንደ አንድ የምታይ ስል አንድ ቋንቋ፣ አንድ ሃይማኖት፣ አንድ አለባበስ፣ አንድ አነጋገር ብቻ የሆነ ኢትዮጵያ የሚል አስተሳሰብ ያለው አካል አለ። ሌላው እንዳታሳዩኝ እንዳታነሱብኝ ብሎ የሚያምን ማለት ነው። በሌላ በኩል ደግሞ ኢትዮጵያ ውስጥ ከሰማኒያ በላይ የተለያዩ ማንነቶች አሉ። እነዚህ ማንነቶች የራሳቸውን ማንነት ማቀብ በአንድ በኩል ከዛ በኋላ ደግሞ ፈቅደው ሁላችንም ማንነታችን እንደተጠበቀ ሆነ እንደተከበረ ሆኖ አብረን ደግሞ አንድ ላይ መሆን ብሎ የሚያምኑ ደግሞ አካላት አሉ። በእነዚህ መካከል የሚደረግ ቁርቁስ ነው። እኔ የሁለተኛው አካል ችግር አለው ብያለሁ። ምክንያቱ ወዶ ያደረገው አይደለም። እግዚአብሔር ሲፈጥረው አንዱ ወዶ አማራ ወይም ደግሞ ወዶ ትግራዋ ወዶ ሲዳማ ተወላጅ አድርጎ አልፈጠረውም። እግዚአብሔር ተፈጠረ። ይሄ ሰው ከተፈጠረ እግዚአብሔርን ተፈጥሮ በመተላለፍ አንተ ቋንቋ አይደለም ቋንቋ አማርኛ ነው የምትበላው ዶሮ ወጥ ነው የምትለብሰው ሸማ ነው ብሎ የሚነሳ አካል ካለ ስህተቱ የሚሆነው የዛ አካል ስህተት ነው እንጂ ተፈጥሮን ተቀብሎ እግዚአብሔር የፈጠረውን አካባቢ የቆየ የሚኖር ሰው አይደለም የሚል እምነት አለ። ቅድም በመግቢያ ላይ ስናገር እንዳነሳሁት ይሄ ስብስብ አንዱ ኮር ፕሪንስፕል ብሎ የወሰደው ኢትዮጵያ ውስጥ የተለያየ ማንነት አለ። እነዚህ ማንነቶች የራሳቸውን እድል ባልተገደበ መልኩ ራሳቸውን እንዲወስኑ የሚያደርግ ስምምነት ነው ወይ ደግሞ ይህንን መርህ የተቀበለ ነው። ይህንን መርህ የሚቀበል ከባህር ዳርም ይሁን ከጎንደር ከወሎ ከሌላም አካባቢ በማንኛውም ሰዓት ለመግባት መድረጉ ክፍት ነው ይህንን አልቀበልም የሚል አካል ካለ ግን በሌላው ጎራ ነው ያለው ማለት ነው የነዚህ አንጻር የተሰለፈ ነው ማለት ነው ከነዚህ አንጻር የተሰለፈ ከሆነ ደግሞ ወደዚህ የሚገባበት ወይም ደግሞ እዚህ ላይ አልተጨመረም የሚባልበት ነገር ሊነሳ የሚችል አይመስለኝ ስለዚህ መነሻው የፖለቲካ ልዩነታችን ኢትዮጵያ ውስጥ ያለው ከየት የሚነሳ የሚል ነው። የአማራ ህዝብ አብዛኛው የአማራ ህዝብ የሚበደል መሆኑን አውቃለሁ። ኤሊት ነን የሚሉት ሰዎች በሚያደርጉት ያልተገባ እንቅስቃሴ በስሙ በሚያደርጉት በሚነግዱት ንግድ እንደሚጎዳ አውቃለሁ። አብዛኛው የአማራ ህዝብ እነሱን ተው የማለት ኃላፊነት ደግሞ ግን የህዝቡ ነው የሚል እምነት አለ። አቶ ብሸት ይህንን ሀሳብ ይቃወማሉ። እንደ ህወሓት ወይም እንደ ትህነግ ጠቅላይ የሆነ ስብስብ ወደፊትም ይፈጠራል ብዬ አንደኛ ነገር ይሄ ቡድን በእኩልነት ፈጽሞ የማያምን ቡድን ነው። ይሄ ደግሞ ስልጣን ላይ በነበረበት ወይም በዋናነት ኢትዮጵያ ሊዘውርበት በነበረበት ወቅት የነበረውን ኤክስፔሪያንስ ወይም ደግሞ ልምድ ማስታወስ ብቻ በቂ ነው። አራት ድርጅቶችን ብቻ አሰባስቦ ሌላውን አጋር አድርጎ በኢትዮጵያ ላይ እንዳይሳተፉ ከልክሎ በራሱ ብቻውን አዛዥ ናዛዥ ናዛዥ ሆኖ ሲሰራ የነበረ ድርጅት መሆኑ ይታወቃል። ሁሉንም ነገር ጠቅልሎ የመስራት አባዜ የተጠናወተው እንደዚህ ድርጅት ያለ አይመስልኝም። ሲጀመር ይህ ፓርቲ ከጥንቱም ቢሆን ለመገንጠል የተቋቋመ ነው። ቅላቻ ላይ የተመሰረተ ነው። ቀላት ብሎ ህዝብን የፈረጀ ነው። አሁንም መሬት ላይ በውጊያ ላይ ባሉበት ወቅት ወይም ደግሞ አሁን ጦርነት በከፈቱበት ጊዜም እንኳን ሲታይ ማህበረሰብን እንደ ማህበረሰብ እንደ ህዝብ በጠላትነት ፈርጆ የሚንቀሳቀስ ቡድን ነው። ኢትዮጵያንም ለማፍረስ ነው እየሰራ ያለው። ይሄ ደግሞ የዚህ ድርጅት በተለየ ትህነት አፈቅላጭ የሆኑ ሰዎች የተናገሯቸውን መውሰድ ይቻላል። የፓርቲው ሊቀመንበር ፍር ደብረ ሲሆንም እንደተናገሩት ደግሞ አንድ ሁለት ጊዜ በሚዲያቸው የዚህ ጦርነት አላማው የተመረቀውን መንግስት ብለው የሚጠሩትን የራሳቸውን መንግስት ወደ ስልጣን ማምጣት፣ ሌሎች ቦታዎችን ነፃ ማውጣት እና የትግራይ ህዝብ ራስን ምድል በራስ መወሰን ወይም መገንጠል ማረጋገጥ ነው። ይህም በተደጋጋሚ ተናግረውታል። ባለፈው አመት አካባቢ ደግሞ አዘጋጅተውታል የተባለውን ሰነድ የሚያረጋግጠው ወይም ደግሞ ተመሳሳይ ይዘት እንዳለው ማንም ሰው የሚያውቀው ነው። በመሰረት የሚፈልጉት ከእንደገና ሁለት ኦፕሽን ይዘው ነው። አንድ መገንጠል፣ ሁለተኛ ደግሞ በተወሰነ ጊዜ በኢትዮጵያ ማዕቀፍ ውስጥ ቆይተው የብቻቸው ሀገር መመስረት ነው። ኮንፌዴሬሽን ወይም ደግሞ ሉዝ የሆነ ፌዴሬሽን አቋቁመው ትግራይን ነጻ የመውጫ ጊዜ መግዣ ነው። አጠቃላይ አሁን ስልታቸው ማለት ነው እና እንደ ክሮሺያ ሆኖ ላይክ ክሮሺያ በሀብት የበለጸገች ሀገር ናት። እዚህኛው ጋር ያላቸው አሰስመንት የተለየ ነው። ሞቶ ራሳቸውን ችለው ሚሊታሪ ገንብተው ሀገር ሆነው እስከሚወጡ ድረስ ሌላ ተጨማሪ ጊዜ መግዛት እንደሚፈልጉ ነው ከንግግሮቻቸውም ከአዘጋጇቸውም ሰነዶች መረዳት የሚቻል ነው። ከዚህ አንጻር ፍላጎታቸው መገንጠል ተወሰነ ጊዜ ወይም ከተወሰነ ጊዜ በኋላ መገንጠል፣ እስከዛው ጊዜ ድረስ ደግሞ ሀገር ለመሆን የሚያስችላቸውን ሪሶርስ እና የመሳሰሉትን ከሌላው መዝረፍ ነው። አሁንም በተግባር የሚታይ ያለው ከወደ አማራ ክልል ከገቡበት ጊዜ ጀምሮ ያልተዘረፈ አንድም ንብረት የለም። ያልተዘረፈ የግለሰብ የለም፣ መንግስት የለም፣ የመንግስታዊ ተቋማት ያልሆኑት ድርጅቶች የለም። በሙሉ በደረሱባቸው ቦታዎች በሙሉ እየዘረፉ እና እየወሰዱ እያካበቱ ከዚህ ከዚህ አንድ አሁን የሚመስለኝ ምንድን ነው ፌዴራሊስት ኃይሎች ኮንፌዴሬሽን ምናምን ቡድኖች የሚሏቸው ለጊዜው እንደ ከበር ወይም ደግሞ እንደ ማሳለያ የሚጠቀሙባቸው ናቸው እንጂ የእውነተኛ ባህሪያቸውን የሚሰልስም አይደለም። ከዚህ ባለፈ ደግሞ ኢትዮጵያ ውስጥ ፌዴራሊዝምን አልቀበልም ያለ ብሄር ወይም ስብስብ ደግሞ የለም። ፌዴራሊዝም ሲጀመር የቡድን መብት የግለሰብ መብት ምናምን ከሚለው ጋራ በቀጥታ እንትን የሚል አደለም። ለምሳሌ የአሜሪካን አሜሪካ ፌዴራሊዝም የቡድን መብት ላይ የቆመ አይደለም። ሰዎች መሰረ የብሔርን መብት ባለማክበር አንደኛ የሚታወቀው ይሄ ቡድን ነው። ቴሌፍ ነው የብዙ ብሔሮችን በብሔራቸው ብቻ መሰረት አድርጎ በርካታ ግፍ ሲፈጽምባቸው የነበረ ድርጅት ነው። ከባህሪውም አንጻር ፌዴሬሽን ወይም ደግሞ ሸርድ የሆነ ሩልን እና ኢኳሊቲን ወይም ሰልፍ ሩልን የማይቀበል ቡድን ቢኖር ቴሌፍ ነው። እንደ ማህበረሰብ ኢትዮጵያ ውስጥ ፌዴራል አወቃቀረን የማይቀበል የለም። ኮንፌዴሬሽን ሲሆን ልክ እንደ ኢዩ ማለት ነው። እንደ አውሮፓ ዩኒየን ማለት ነው። ዘቤስት ኤግዛምፕል ኢዩ ነው። ይህ ማለት ደግሞ የኮንፌዴሬሽን መፍጠር ማለት ሶቨሪን የሆኑ ሀገራትን መፍጠር። አቶ ዮሐንስ አለባበስና የምግብ ባህልን ከጠቅላይነት ጋር አቆራኝተው በሰጡት አስተያየት ላይ የአቶ ውብሸትን አስተያየት ጠይቀንበታል። እንግዲህ ይህምን የሚሉት አሁን ጦርነት የከፈቱት የትነግ ሰዎች ናቸው እና የአበሻ ቀሚስ እንግዲህ ትግራይ ሕዝብም እንግዲህ አንደኛ ይመስለኛል ክሮች በመስራትና በመምናትም ከሆነ ለነሱ እንግዲህ ከሌላው የተለየ ምናምን አይደለም። ይሄ የአንድ ሕዝብ የራሱ ባህል ነው። ክትፎን ኢትዮጵያ አይደለም፣ ወይም ደግሞ ቆጮን ኢትዮጵያ አይደለም፣ ወይም ደግሞ እንደዚህ ያለ ወይም ላይክ በግመል ያለው ወይም በግመል ግመል የሚያረባ አፋር ኢትዮጵያ አደለም የሚል አማራ ኑሮ ያቃል ብዬ አላስብም። ይሄ ፓርቶ የጦርነቱ አንድ አካል ወይም ደግሞ የሀሳብ ክርክቱ አንደኛ በቃ ማጠንቀኛው ነው ማለት ይቻላል። እንዲህም ተመሳሳይ ጽሁፍ ለምሳሌ ሮ ዋለልኝ ሲጽፍ አማራን ብቻ ሳይሆን የትግራይንም ጨምሮ ነው የጻፈው። ይሄንን ሆን ብለው ላይ ሲጠንሱ ፈል ያቀፉታል። ይሄ ማንነትን ለመፍጠር የሚደረግ እንትን ነው። ሁልጊዜም ብሄር የሚፈጠረው ሁለት ነገር ላይ ነው። ወይም በብሔር ዙሪያ ሰው የሚሰባሰበው ሁለት ፒላር ወይም ሁለት ምሰሶች ላይ በመንጠልጠል ነው። አንደኛ ጠላት የሚል ጠላት ብሎ አንድን ማህበረሰብ በመፈረጅ ኢማጅንድም ይሁን ሪልም ይሁን ጠላት በመፍጠር እና ጠላት አለብህ ብሎ እዛ ዙሪያ በመሰባሰብ ሁለተኛ ደግሞ ተረት ወይም ደግሞ የሀሰት ትርክቶችን የሆኑ የእውነት ትርክቶችን ይዞ ሁልጊዜ በማስተጋባት እና በዛ ዙሪያ በመሰብሰብ ነው። በተለይ ሚትን መፍጠር ለብሔር መሰባሰቢያ ነው እና ይሄ የራሳቸውን አጀንዳ ለማራገብ ወይም ደግሞ የትግሬ ብሔርተኝነትን ተኝነትን ወይም ደግሞ የሌላ ብሔርተኝነትን ለመፍጠር ሲሉ የፈጠሩት ትርክት እንጂ የእውነታውና ተጨባጭ በመሬት ላይ ያለው የአማራ ማህበረሰብ እንደዚህ አይነት አስተሳሰብን ምንም የለውም። የአማራ ማህበረሰብን እንግለጸው ከተባለ ሊበራል የሆነና ማንም አትንኩኝ ማንንም የማንንም ባህል የማይነካ የራሱንም ባህል የማያስገፍር ነው። በዚህ ሂደት ውስጥ ሰዎች እየሞቱ እየተፈናቀሉ፣ ንብረት እየወደመና አገር አደጋ ውስጥ እየወደቀ ነውና ይህ ሂደት ሌላ የብዙ ሰዎች ሕይወት እንዲጠፋ ሌላ ውድመት ሌላ አደጋ እንዲያስከትል አያደርግም ወይ የሚል ጥያቄ ለሁለቱም እንግዶች አንስተን ነበር። አቶ ዮሐንስ እንግዲህ መምረጥ ነው። ጽዮን እነዚህ ዘጠኝ ድርጅቶች የተስማሙበት ነጥብ ግልጽ ነው የተባለው ምንድን ነው? ህዝብ እየገደለ ያለ አካል አለ ውሸት አይደለም ባለፉት አስራ አንድ ወራት በትግራይ አብዛኛው ስለሆነ ነው እንጂ ኦሮሚያ ውስጥም አማራ ውስጥም አፋርም ሶማሌም የትም ብትሄጂ ወደ ደቡብ ክልልም ብትሄጂ ሰው እየፈጀ ያለ አካል አለ ይሄ አካል ይወገድ የሚል ነው እያስቀመጡ ያሉት የለም ይሄ አካል የመላእክት ስብስብ ነው ምንም ማንም ሰው አልገደለም የሚል ካለ መምረጥ ነው እንግዲህ፣ ያው ይታገላል ማለት ነው ከእነዚህ አካላት ጋር። ይሄ አካል እያለ ያለው ስምምነቱ ላይም እንደተቀመጠው በትግራይም በሌሎች አካባቢዎችም ህግ ጥሶ ወንጀል የፈጸመ አካል አለ። ከወንጀሎቹ አንዱ ደግሞ ወደ ንጹሐን እህል እንዳይገባ፣ መድኃኒት እንዳይገባ እየዘጋ አለ። ይሄ መከፈት አለበት የሚል ነው እንግዲህ እህል አለማቅረብ መከልከል፣ መድኃኒት አለማቅረብ መከልከል የንጹሐን ስራ ነው፣ ትክክለኛ ስራ ነው ብሎ የሚያምን ሰው ካለ እንግዲህ ምርጫውን ማየት ነው የሚሆነው ማለት ነው። እና እዚህ ላይ የተቀመጡ ስምምነቶች እነዚህ ናቸው። እርግጠኛ ነኝ ኢትዮጵያ ውስጥ ሰላም እንዲመጣ፣ መረጋጋት እንዲመጣ የሚፈልግ ሰው ካለ ሰው ይለቅ ሰው ይበደል ከሚል አካል ጋር አብሮ የሚሄድ አይመስለኝም። ካለ ግን የምርጫ ጉዳይ ነው የሚሆነው። ይሄ ነው የምወስደው። ለመሆኑ የዚህ ጦርነት ማብቂያው የት ነው? አቶ ብሸትን ጠየቅናቸው። የጦርነት የመጨረሻ እንግዲህ መደምደሚያው ፖለቲካዊ እንደሚሆን ይታወቀ ነው። በጦርነት ውስጥ ማሸነፍና መሸነፍ ያለ ነው። ህፍቴው መጨረሻ የሚሆነው ፖለቲካዊ ነው። ይሄ ይታወቀ ነው። ነገር ግን ይሄ አሁን እየመጣ ያለው ኃይል እያደረሰ ያለው ጉዳት በድርድር የሚቆም አይደለም። ደሴና አካባቢ የደረሰውን ዝርፊያና ውድመት በፖለቲካ ድርድር የሚፈታ አይደለም። ዘራፊ ቡድን ዝርፍያውን ማቆም አለበት። የዘረፈውን መመለስ አለበት። ላደረሰው ጉዳት ካሳ መክፈል አለበት። ይሄ እና ተመሳሳይ ድርጊት ሳይፈጸም ወይም ሎ ኤንድ ኦርደር ሳይፈጸም እየዘረፉ፣ እየገደሉ ሊኖር አይችልም። ሶ ይሄ በአንደኛው አሸናፊነት መጠናቀቅ አለበት። ነገር ግን ላስቲንግ ሶሉሽን የሚሆነው ወይም በቋሚነት የሁልጊዜም መፍትሄ ሊሆን የሚችለው ፖለቲካዊ መሆኑ ግድ ነው። እነዚህ አሸባሪ ድርጅቶች ናቸው። አሸባሪ ተብሎ ተፈርጧል በትክክልም፣ እና ደግሞ የአንድ አሸባሪ ድርጅት ሊፈጸማቸው የሚችሉ ድርጊቶችን በብዙ እጥፍ የፈጸሙ ቡድኖች ናቸው። እነዚህን ኃይሎች ሕግና ሥርዓት ስር ውለው ወይም ደግሞ በጦርነት ሂደት ተሸንፈው ከዛ በኋላ የሚኖር ሌላ አካል ጋራ የፖለቲካ ድርድር ማድረግ ጤናማ ሊሆን ይችላል። ይሄ አካል

በአጠቃላይ የዚህ ቋጫው ፖለቲካዊ ድርድር ነው። ነገር ግን ቡድን በወታደራዊ ምገታ መቀልበስ መቻል አልነበር። አድማጮች በዚህ ጉዳይ ላይ ተጨማሪ ውይይቶችን ይዘን በሌላ ጊዜ እንመለስበታለን።